አዎ፣ የኢትዮጵያ መንግስት እና የኬንያ መንግስት በጋራ ድንበር ተሻጋሪ ዘላቂ የሰላም መርሃ ግብር ነው ለመመስረት ዛሬ በሞያሌ ላይ የያዙት ምናልባት ፕሮግራም ሊሰራቸ ባለበት ሰዓት ፕሮግራሙ ተጠናቅቆ ሊሆን ይችላል። ዋናው ዘላቂ የሰላም ማስከበር መርሃ ግብር በሁለቱም ድንበር መካከል ለማድረግ ነው። መርሃ ግብሩ አጠቃላይ ብዙ ነገሮችን ያቀፈ ነው። የምጣኔ ሀብታዊ ልማት እንደዚሁም በአካባቢ ያለውን ቱሪዝም ልማት ለማሳደግ እና ሌሎችን የማህበራዊ እድገትን ለማምጣት ያለመ ነው። በዋናነት ግን ድንበር ተሻጋሪ ያሉ ግጭቶችን ለማስቀረት አላማ አድርጎ የታቀደ ነው እና ኢትዮጵያ መንግስት በአካባቢው አስተዳዳሪዎች እንደዚሁም በተባበሩት መንግስታትና በኢጋድ ድጋፍ ያገኘ የመርሃ ግብር ነው። በየጊዜው የሚወጡ የመገናኛ ብዙሃን ዘገባዎች እንደሚያሳዩት በዚሁ የኢትዮጵያና የኬንያ ድንበር አካባቢ የጸጥታ ችግር አለ እና የሰላም መርሃ ግብሩን ከዚህ ከጋራ እድገት ባሻገር ማነቃቃት ያስፈለገበት ምናልባት ሌላ ምክንያት ሊኖር ይችላል። አዎ በተደጋጋሚ ድንበር ዘለል ግጭቶች አሉ። በአካባቢው በተለይ በኢትዮጵያ በኩል በቦረና ዞን እና በኬንያ በኩል ደግሞ በማርሳ ቤት ግዛት አካባቢ ድንበር ዘለል ግጭቶች አሉ። በአካባቢው ሰዎችም በዚህ በግጦሽ መሬት፣ በውሃ እጥረት ለከብቶች ምክንያት እርስ በርስ ግጭቶች አሉ። በዚህ በመቶዎች የሚቆጠሩ ሰዎች አልቀዋል። ከዛ ባሻገር የኬንያ መንግስትም የኢትዮጵያ መንግስትም እየከሰሱ ያሉት የኦሮሞ ነጻነት ግንባር በአካባቢው ይንቀሳቀሳል እና የኦሮሞ ነጻነት ግንባር በዛ አካባቢ መንቀሳቀስ የሰላም ችግር ፈጥረዋል እያሉ ነው። በእርግጥ እስካሁን ከኦሮሞ ነጻነት ግንባር የተሰጠ ምንም አይነት መግለጫ የለም በሁኔታው ላይ። በዛ ምክንያት የኢትዮጵያ መንግስት ጦር በተደጋጋሚ በተለይ ከመጋቢት እስከአሁኑ ወር ድረስ ከአምስት ጊዜ በላይ የኬንያን ድንበር ጥሶ ገብቷል። በቅርቡም ወደ ሶስት የኬንያ ወታደሮች ተገለዋል እና ይሄ ከፍተኛ የሆነ የጸጥታ ችግር የፈጠረ ስላለ በአጠቃላይ ዘላቂ የሰላም እቅድ ብለው ነው ያመጡት። የሰላም እቅዱ ግን አንዳንድ ቅድም ሁሉን አቀፍ ነው ጸጥታው ባሻገር የአካባቢውን የህገወጥ የሰው ዝውውርም ለማገድ ይረዳል ብለዋል። እንደዚሁም በህጋዊ መንገድ የሚንቀሳቀሱ ሰዎችን እንቅስቃሴን ለማፋተን ይጠቅማል የሚል መነሻ አላቸው። ዛሬ በሞያሌ ከተማ ይፈረማል የሚባለው የጋራው የድንበር ሰላም መርሃ ግብር ይህንኑ የግጭት መነሻ የሆነውን የግጦሽ መሬት ጉዳይ ታሳቢ አድርጓል። በዝርዝር በእርግጥ የተገለጸ የለም እስካሁን በወጡ ዜናዎች ላይ። ነገር ግን አካባቢው የተወሰነ የተፈጥሮ ሀብት ችግር አለ። በአንድ ወገን ድርቅን ሲከሰት የከብቶችን የመጠጥ ሀብት እጥረት ሲኖር ድንበር ተሻግረው ወደዚህኛው ወገን የሚያልፈው አሉ። ከቦረና ዞንም አልፈው ወደ ኬንያ ድንበር የሚገቡ እንደዚሁም ከኬንያ ድንበር አልፈው ከብቶቻቸውን ይዘው ወደ ቦረና፣ ወደ ኢትዮጵያ ድንበር የሚያልፈው አሉ እና በዚህ ምክንያት በአካባቢው ነዋሪዎች ግጭት ይፈጠራል በተደጋጋሚ። እንደሚመስለኝ ይህንን ሁሉን አቀፍ እያሉ እየጠቀሱት ያለውን እቅድ ማውጣታቸው የአካባቢውን በተለይ ይሄ የተባበሩት መንግስታት የልማት ድርጅት ወይም ዩንዲፒ የሚባለው እያለ ያለው የአካባቢውን ነዋሪ የአቅም ሊያሳድግ በሚችል በተለይ በዚህ በአርብቶ አደርና የከፊል አርብቶ አደር ልማትን የበለጠ ለማሻሻል እንዲረዳ አድርገን ያቀፍ ነው እና ይህንን በተደጋጋሚ በአካባቢው ሰዎች ላይ የሚነሳውን ግጭት ለማቆም ይረዳናል ነው የሚሉት። ይሄ የሰላም መርሃ ግብር ከመቼ ጀምሮ ተግባራዊ ይሆናል ተግባራዊነቱንስ የሚቆጣጠር አካል አለ ወይ ከመቼ ጀምሮ ተግባራዊ እንደሚሆን የወጣት ዝርዝር መግለጫ የለም። ምናልባት ከዚህ ከፊርማው በኋላ በአጠቃላይ ከተመረቀ በኋላ ቀጥታ የሚተገበር ይመስለኛል። በመርሃ ግብሩስ የአካባቢው ሰዎች፣ የሁለቱ ሀገራት መንግስታት፣ እንደዚሁም የተባበሩት መንግስታት እና የኢጋድ እና የግል ዘርፍ እንዲሁም የልማት ተራድኦ ድርጅቶች የተሳተፉ ስለሆነ ሁሉን አቀፍ የሆነ መርሃ ግብር ነው። ፕሮግራሙን የሚከታተሉት በአንድ ላይ ነው የሚሆነው። የናይሮቢ ወኪላችን ፋሲል ግርማ ለሰጠህን ማብራሪያ ከልብ አመሰግናለሁ። يعني ما مسكنا له تاخذ.